የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚያስተላልፍላችሁ የሐሙስ ምሽት ስርጭታችን ጀመረ። ¶¶

በአማራ ክልል ሰሜን ወሎ ዞን ላስታ ወረዳ ብልብላ በተባለች ከተማ ላይ ዳር 23 እኩለሊት ላይ ተፈጸመ በተባለ የድሮን ጥቃት የ83 ዓመት አዛውንት መገደላቸውን የሟች ቤተሰብ ለአሜሪካ ድምፅ ተናግረዋል።

የሽማግሌዋ መሀል ላይ ስለነበረኝ የመሀልኛውን ብርግግልግት አድጎ ሶስቱንም ክላስ አፍርሶ መሀል ላይ እሷ ጠቅላላ አስሩ ሰውነቷ ተቆራርጦ ዝም ብለን እየለቀምነ ነው ያነሳ ነው። ከዚያ ጠዋት ወስደን ቀብረን ከልቅሶ ተመልሰን አሁን ገና ወደ የትደርስ ምንክንያል ነው። የሙዋች ሁለተኛ ልጅ አቶ የተባረግ አድማሴን ነበር የሰማችሁት። ሙሉ ዘገባው በአብይ ርዕስ ይቀርባል።

ሐሙስ ህዳር 26 ቀን 217 ዓ ም ክብራትና ክብራን እንደምን አመሻችሁ። ሳስተናግዳችሁ የማመሻው እንግዲህ ሁሌ ነኝ። ለዓለም ዜናው አስማማው ነው በስቱዲዮ ይገኛል። ስርጭቱን ከስቱዲዮ የሚቆጣጠርልን ኤልያስ አስማሪ ነው። የምሽቱ ዋና አዘጋጅ ጽዮን ግርማ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ እየጋበስኩ አሁን በቅድሚያ ወደ ዓለም ዜናው

ጤና ይስጥ ልና አድማጮቻችንና ተመልካቾቻችን በድጋሚ እንደምናምሽታችኋል። አስማማየ ነው ነኝ። የምሽትን ዜናዎች ወደ እናንተ አደርሳለሁ። የትራምፕ የመከላከያ ጩ ፒት ሄግሴት ሹመታቸውን ለማስጸደቅ እየታገሉ መሆናቸውን ተናገሩ። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ዶናልድ ትራምፕ ለመከላከያ ሚኒስትርነት የመረጧቸው ፒት ሄግሴት ሹመታቸውን የሕግ መወሰኛው ምክር ቤት እንዲያጸድቅላቸው መታገላቸው እንደሚቀጥሉ ትላንት ሮቡ ተናግረዋል።

ሆኖም ትራምፕ ለቦታው ሌላ ሰው ለመምረጥ እያሰቡ መሆናቸውን የሚጠቁሙ ዘገባዎችም እየወጡ ነው። የ44 ዓመቱ የቀድሞ የጦር መኮንንና የፎክስ ኒውስ የውይይት አቅራቢ ሄክሴት ሹመታቸውን በሕግ መወሰኛ ምክር ቤት መጽደቅ ያለበት ሲሆን፣ ፆታዊ ጥቃት ፈጽመዋል እንዲሁም ካለመጠን ይጠጣሉ ከሚሉ ውንጀላዎች ጋር በተያያዘ ጥያቄዎች እንደሚጠብቋቸውም ተገልጿል።

ሄክሴት በወታደራዊም ሆነ በንግድ ዘርፍ ትልልቅ ድርጅቶችን የመምራት ምንም አይነት ልምድ የላቸውም። በመሆኑም በዓለም ዙሪያ ያለውን 2.9 ሚሊዮን የሚደርስ በስራ ላይ ያለንና ተጠባባቂ ሰራዊት እንዲሁም 700 ሺህ ሲቪል ሰራተኞች የያዘ ተቋም እንዲመሩ መመረጣቸው ያልተለመደ ተደርጎ ተወስዷል። በርካታ የአሜሪካ ዜና ማሰራጫዎች ትራምፕ ለቦታው ሌላ ሰው ሊያጩ እያሰቡ መሆናቸውን ዘግበዋል። ምናልባትም የፍሎሪዳው ሀገረ ገዢ ሮን ዲሳንተስ ወይም የቀድሞውን የጦር መኮንን የአይዋ ሴናተር ጆን አርት

አርነስትን በእጩነት ያቀርቡ ይሆናል ብለዋል። ያም ሆኖ ሄክሴት ሹመታቸውን ለማስጸደቅ ከመታገል ወደ ኋላ እንደማይሉ ተናግረዋል። ትራምፕ በሄክሴት ምትክ ይመርጧቸው ይሆናል ተባሉት የፍሎሪዳ አገረገዢ ዲሳንተንስ የባህር ኃይል አባል የነበሩት ሲሆን በዘንድሮ ምርጫ ለሪፐብሊካን ፓርቲው ፕሬዚዳንታዊ እጩነት የትራምፕ ተቀናቃኝ ሆነው ቀርበው ሳይሳካላቸው ቀርቶ ከፉክክሩ ራሳቸውን ማግለታቸው ይታወሳል።

ህንድ የብሪክስ ሀገራት የጋራ መገባቢያ ገንዘብ ሀሳብን አትከተልም ተባለም። ህንድ ለብሪክስ አባል ሀገራት የጋራ መገባቢያ ገንዘብ የመፍጠርን ሀሳብ እንደማደግፍ ኒውዴልሂ የሚገኙ ተንታኞች ተናገሩ። ዘጠኝ አባል አገራት ያሉት ብሪክስ የጋራ መገባቢያ ገንዘብ እንዲፈጥሩ የቀረበውን ሀሳብ ተመራጩ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አጥብቀው ተቃውሞታል።

ተንታኞች እንዳሉት ህንድ በራሷ ገንዘብ መናገድን በማበረታታት ላይ ነች። ትራምፕ የብሪክስ ሀገራት ዶላርን የሚተካ የራሳቸው መገባቢያ ገንዘብ የሚፈጥሩ ከሆነ መቶ በመቶ ታሪፍ እንደሚጠብቃቸው ዝተዋል። ቻይና፣ ሩሲያ፣ ህንድ፣ ብራዚልና ደቡብ አፍሪካ የመሰረቱት የብሪክስ ቡድን በዚህ ዓመት ኢራንን፣ የተባበሩት አረብ ኤሚሬቶችን፣ ኢትዮጵያና ግብጽን ጨምሮ ተስፋፍቷል።

ትራምፕ ትሩዝ ሶሻል በተባለው ማኅበራዊ መገናኛዎቻቸው ላይ ባሰፈሩት ጽሑፍ እነዚህ አገራት አዲስ የብሪክስ ገንዘብ እንደማይፈጥሩ ወይም ኃያሉ የአሜሪካ ዶላር በሌላ መገባበያ እንዲተካ እንደማይደግፉ ቃል እንዲገቡ እንፈልጋለን ብለዋል። እንደ አውሮፓውያን አቆጣጠር በ2022 በዩናይትድ ስቴትስ የተመራ ማዕቀብ በሩሲያ ላይ ከጣልና በቻይናና በምዕራቡ ዓለም መካከል ፖለቲካዊና ኢኮኖሚያዊ ውጥረቶች እየተባባሱ መምጣታቸውን ተከትሎ ብሪክስ አዲስ የመገባበያ ገንዘብ ይፍጠር የሚለው ሀሳብ በይበልጥ ተንቀሳቅሷል።

ሩሲያና ቻይና ሌላው ላለው ዓለም አቀፍ የንግድ ልውውጥ ከዶላር ሌላ በተለያዩ ገንዘቦች ሰፋ ብሎ እንዲካሄድ ለማድረግ የሚቻልበትን መንገድ ለመቃኘት ፍላጎት እንዳላቸውም በይፋ ገልጸዋል። ኒውዴሊ ግን ከአሜሪካ ዶላር መገበያየቷን ለመተው ፍላጎት እንደሌላት የሕንድ የውጭ ንግድ ድርጅቶች ፌዴሬሽን ዋና ዳይሬክተር አጃይ ሰሀይ ለቪኦኤ ገልጸዋል። ሴራሊዮን በአገር አቀፍ ደረጃ የኢቦላ ክትባት መስጠት ጀመረች።

የአገሪቱ ባለስልጣናት ዛሬ እንዳስታወቁት ነጠላ መጠን ያላቸው የኢቦላ ክትባቶችን በአገር አቀፍ ደረጃ መስጠት መጀመሩን ገልጸዋል። ይህም በሽታው በሺዎች ለሚቆጠሩ የሰዎች ሞት ምክንያት የሆነው ወረርሽኝ በምዕራብ አፍሪካ ከተከሰተ አስር ዓመት በኋላ የተካሄደ የመጀመሪያ ዘመቻ ነው ተብሏል። እንደ አውሮፓውያን አቆጣጠር 2014 ላይ በምዕራብ አፍሪካ ተከስቶ በኋላ ሊያብስቶ ያጠቃ ሴራሊዮን ወረርሽኙ በዓለም አቀፍ ደረጃ ከተመዘገበው 11 ሺህ ሟቾች መካከል 4 ሺህ የሚሆኑ ዜጎኖቿ ናቸው።

ሰባት መቶ የሚሆኑ የጤና ባለሙያዎቿንም በወረርሽኙ አጥታለች። ይህ ሀገር አቀፍ የክትባት ዘመቻ የአገሪቱ መንግስት ከዓለም አቀፍ የክትባት ትብብር ጋቢ ከዓለም ጤና ድርጅትና ከተባበሩት መንግስታት ድርጅት የሕፃናት ኤጀንሲዎች ጋር በመተባበር እየተሰጠ ሲሆን ሀያ ሺህ የሚደርሱ ከፊቱ ነው የሚሰሩትን ማዳረስንም ግን ማድረጉን ኃላፊዎቹ ተናግረዋል። እስከ 28 ሺህ የሚደርሱ በበሽታ የተያዙ ሰዎች በተመዘገቡበት እንደ አውሮፓውያን አቆጣጠር በ2014 በተከሰተው ወረሽኝ ወቅት የተፈቀደ ክትባት አልነበረም።

ወረሽኙ በጊኒ ጀምሮ በሴራሊዮንና ላይበሪያ የተስፋፋ ሲሆን በሁለቱ ሀገራት ላይም በርቶ ነበር። ነው የሶሪያ አማጺያን ሁለተኛዋን ትልቅ ከተማዋኖቹን ሐማን ተቆጣጠሩ። ሴራሊዮን

የሶሪያ ጦር ዛሬ ሐሙስ ባሰጠው መግለጫ የከተማዋን ሕዝብ ለመጠበቅ ሲል ወታደሮችን ከሐማ ማስወጣቱን አስታውቋል። አማጽያኑ በሩሲያ አየር ጥቃት የሚታገዙት የመንግስት ኃይሎች ድላቸውን መብረቃዊ ያሉት እንቅስቃሴ ለማስቆብ ቢሞክሩም ወደ ሐማ መግፋታቸውን ዛሬ አስታውቀው ነበር። የአማጽያኑ ወታደራዊ አዛዥ አብዱል ግሃኒ በማህበራዊ ትስስር ገጽ ላይ ታጣቂዎቻቸው ወደ ሀማ መግባት መጀመራቸውን ገልጸዋል።

ይሁንና የአገሪቱ የመንግስት ሚዲያዎች መንግስታዊ ኃይሎች ጥቃቱን ማክሸፋቸውን በመግለጽ ያስተባበሉ ሲሆን የሶሪያ ጦርም ሀማ ውስጥ ወደሚገኝ ሰፈሮች ገብተናል ሲሉ አማጺዎች የተናገሩት እውነት የለውም ሲገልጾ ነበር። የአማጽያን ታጣቂዎች ከተማዋን ለመያዝ ከማክሰኞ እለት ጀምሮ ሲዋጉ የነበረ ሲሆን በሩሲያ ቦምብ ድብደባ በሚታገዙት ከሶሪያ ጦርና አጋሩ ከሆነው በኢራን ከሚታገዘው የሚልሻ ቡድን ጋር ከባድ ውጊያ ሲያደርጉ ሰንብተዋል።

የሶሪያ ጦር ከአማጺያን ኃይሎች ጋር ከፍተኛ ውጊያ ካደረገ በኋላ ኃይሉን ከማዕከላዊት ከተማ ሀማ በማስወጣቱን የገለጽ ሲሆን ይህም በሀገሪቱ እየተካሄደ ባለው የእርስ በርስ ጦርነት ለፕሬዚዳንት በሽር አላሳድ ሌላ ትልቅ ሽንፈት እንደሆነ ያሳያል ተብሏል። አማጺዎች ሐሙስ ወደ ከተማ ገብተው እስር ቤቱን በመያዝ እስረኞች እንዲፈቱ ማድረጋቸውን ተናግረዋል።

ባለፈው ሳምንት አማጽያኑ ዋናዋን ሰሜናዊ ከተማ አሌፖን የተቆጣጠሩ ሲሆን ከሰሜን ምዕራብ ሶሪያ ግዛት ወደ ደቡብ በመግፋት ማክሰኞ ዕለት ከሀማ በስተሰሜን ወደሚገኘው ወሳኝ ኮረብታ መድረስ ችሏል። ሐማ እንዳ የአውሮፓውያን አቆጣጠር በ2011 በፕሬዚዳንት በሽር አላሳድ ላይ በተነሳው ዓመፅ በተቀሰቀሰው የእርስ በርስ ጦርነት ጊዜ ሁሉ በመንግስት ይዞታነት የቆየች ነበረች።

ከተማዋ ከልፖ ወደ ደማስቆ ከሚወስደው መንገድ ከሶስተኛው በላይ የያዘች ሲሆን የከተማዋን መያዝም የሶሪያ ከፍተኛ የሕዝብ ብዛት ያላቸውን ክልሎች የሚያገናኝ ዋና ማዕከላዊ ከተማ በሆነችው በሆምስ ላይ አማጽያን ይዞታቸውን እንዲያሰፉ መንገዱን የሚከፍት ነው ተብሏል። በመጨረሻ ቢትኮይን ዋጋው ለመጀመሪያ ጊዜ ከ100,000 ዶላር አለፈ። ትራምፕ የክሪፕቶ መገባቢያን የሚያቀጣጥል ንግግር ማድረጋቸውን ተከትሎ እየጨመረ የመጣው የቢትኮይን ዋጋ ዛሬ ከ100,000 ዶላር በላይ አሻቅቧል።

ባለሀብቶች በመጪው የአሜሪካ አስተዳደር የክሪፕቶ የዲጂታል መገባቢያዎች በፋይናንስ ገበያ ውስጥ ድርሻ ይኖራል ብለው ተስፋ አላደረጉበትም። እንደ ትልቅ ምዕራፍ ተወስዷል። የዋጋ ጭማሪው ተመራጩ ፕሬዚዳንት ትራምፕ የመገባቢያው ደጋፊ የሆኑትን ፖል አትኪንስ የደህንነትና የገበያ ልውውጥ ኮሚሽን እንዲሆኑ ማጨታቸውን ተከትሎ የመጣ ነው። ዋጋው ብዙም ሳይቆይ በ13

በ13619 ዶላር በመድረስ ከፍተኛውን ያስመዘገበ ሲሆን ይህም በቀኑ 6 በመቶ ገደማ የጨመረ ሆኗል። እንደ መረጃ አቅራቢው ኮይንጌኮ መሰረት የክሪፕቶከረንሲ አጠቃላይ ዋጋ 3.8 ትሪሊየን ዶላር በመድረስ በአመት ውስጥ በእጥፍ ጨምሯል። ዶናልድ ትራምፕ በምርጫው ካሸነፉ በኋላ ባሉት አራት ሳምንታት ውስጥ ብቻም ዋጋው ከ50 በመቶ በላይ የጨመረ ሲሆን በርካታ የመገበያው ደጋፊ የህግ አውጪዎችም ለስተኳዮች ተወካዮች ምክር ቤት

ሲመረጡ ተስተውሏል። አድማጮቻችንና ተመልካቾቻችን የምሽቱ ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ እንግዱ ልመልሳችሁ።

አስማማዊ የናውን ለዓለም ዜናዎቹ፣ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ ከዋሽንግተን ዲሲ የሚተላልፍላችሁን የሀሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወዲህ ነኝ። ኤልያስ አስማረ ስርጭቱን ከስቱዲዮ ይቆጣጠርልናል። የምሽቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማህበራዊ ድረገጽ አሰናዳችን ደግሞ አበባየው ገበያው ነች። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤኒውስ ዳት ኮም ላይ

እንዲሁም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን።

በአማራ ክልል ሰሜን ወሎ ዞን ላስታ ወረዳ ብልብላ በተባለች ከተማ ላይ ህዳር 23 እኩለሌሊት ላይ ተፈጸመ በተባለ የድሮን ጥቃት የ83 ዓመት አዛውንት መገደላቸውን የሟች ቤተሰብ ለአሜሪካ ድምፅ ተናግረዋል። ተሰነዘረ በተባለው ጥቃት ሁለት የሕክምና ባለሙያዎች ላይ ቀላል የአካል ጉዳት መድረሱንም የአካባቢው ነዋሪዎችና አንድ የጤና ባለሙያ ተናግረዋል።

በሌላ በኩል ህዳር 24 ቀን 2017 ዓ ም በሰሜን ሸዋ ዞን ሸዋሮቢት ከተማ ዙሪያውና አካባቢው በመንግስት ኃይሎችና በፋኖ ታጣቂዎች መካከል ለሰዓታት የዘለቀ የተኩስ ልውውጥ መደረጉን የአካባቢው ነዋሪዎች ገልጸዋል። ደረሰ ስለተባለው የህይወትና የአካል ጉዳት ከክልሉ ከአካባቢው ባለሥልጣናት፣ ከጤና ተቋማት ኃላፊዎች መረጃ ለማግኘት ያደረግነው ሙከራ አልተሳካም። መስፍን አራጌ ዝርዝሩን ያሰማናል።

በዓለም የቅርስነት መዝገብ ከተመዘገበው ላሊበላ ከተማ ሰሜናዊ አቅጣጫ 30 ኪሎ ሜትር ርቀት ላይ በሚገኘውና በአማራ ክልል ሰሜን ወሎ ዞን ላስታ ወረዳ ስር ባለው ብልባላ ከተማ ላይ ባለፈው ህዳር 23 እኩለ ሌሊት ላይ ተፈጸመ በተባለ ድሮን ጥቃት የ83 ዓመት ዕድሜ ያላቸው ማሆይ ደስተካክረው መገደላቸውን የሟች ሁለተኛ ልጅ አቶ ይትባረክ አድማሴ ለአሜሪካ ድምፅ ተናግረዋል። ከምሽቱ አምስት ሰዓት ተኩል አካባቢ የአውሮፕላን ድምጽ ንሰማ ነበረው። ያ ከአውሮፕላን ለየት ያለ ነገር ነው። ይሄ ድሮን የሚባል ነገር ይኖራል

እየተጠራጠሩኝ ወጣሁኝ ይወጣውኝ ወጥቼ ጥግ በሳይ ቆም ኮን ብዬ ሳዳምት የሆነ ጠር ሚል ድምጽ ከመጣ በኋላ ይሄ ነገር በቃ የሚባለው ነገር ነው ማለት ነው። አይከደም በዚያው ቀበሌ አካባቢ፣ በቡና ወረዳ አካባቢ ስሎ ነበርና ይሄ ነገር ያ ነው ማለት ነው ብዬ ወደ ቤት ጠጋ ብዬ ዝም ብዬ ቆም ሳይ ከቤት መሀል ላይ ዝም አምጥቶ በቃ ይብልክልክልክልክልክ ያለ ድምጽ አምጥቶ በቃ መ ምግ ሰጠ በቃ ቤት በዚያ የሽማግሌዋ መሀል ላይ ስለነበረኝ የመሀለኛውን ይ

ስማቸው እንዳይጠቀስ ድምጻቸውም እንዳይተላለፍ ያሳሰቡን የብልባላ ጤና ጣቢያ ባልደረባ የመነኩሲዋን ህይወት ማለፍ አረጋግጠዋል። በተጨማሪም በፍንጣሪው አንድ ሴትና አንድ ወንድ ነርስ ቀላል ጉዳት እንደደረሰባቸው ነግረውናል። እናታቸውን በጥቃቱ ማጣታቸውን የተናገሩት አቶ የትባረክ ሁኔታው አሳዛኝ ነበር ሲሉ ገልጸውታል። እናታችን ሰላሳ አምስት አመት በላይ ነው የመለኮሰችው። አባታችን ቄስ ነበረ ን አሳድጋል። ሌላ ባል አላገባችም። ወደ አርባ አምስት አመት አካባቢ ይሆናታል ከመለኮሴ ራሱ በጣም ነው

ከአተገቡ ጥላት የሚለው በዛው አካባቢ በቅርብ ርቀት ሶስት ኪሎ ሜትር አምስት ኪሎ ሜትር እያለ ወርውሮ በርቀት ሰላማዊ ሰውን መምታት ምን ነው? ከግቢው አንዴ ፋኖ ተገንቶ ቆስሎም ተመስጦም በሆነ በውድ የሚገዛ መሳሪያ ነው ለአንዲት ምስኪን ሴትዮ ማጥፋት ማለት ምን ማለት እንደሆነ ለእኔ በጣም የሚያዘኑት። መንግስት ህዝብን ማናገር በአግባቡ ማለት ሲችል በሚወረወር መሳሪያ ደረግ ጥረት ለእኔ በጣም ነው የሚያሳዝነኝ።

ከዚህ ቀደም ተመሳሳይ ጉዳት በቤተሰባቸው ላይ መድረሱን የሚናገሩት አቶ ይትባረክ ችግርን በውይይት መፍታት ይገባል ይላሉ።

አይቀደምም ቡድና ወረዳ ላይ አንድ ቦታ ላይ ፈጥኖ ከሀባ አምስት ሰው ነው የሞተው በሁለት ሺ አስራ ስድስት ህዳር አስራ ዘጠኝ ላይ የዛሬ አመት ማለት ነው። እኔ እዛ ላይ ጌታለኝ እና እዛም አንዲት እህቴ ሜጋ ምሰራ መጫትና ቆስለኛ አነሳለሁ ብላ ገብታ ከትንሽ ጊዜ በኋላ ተመልሶ መጥቶ፣ የሶስት ልጆች እናት ናት፣ የስድስት ወር ነፍሰ ጡር ናት፣ ሞታብኛለች እና ተደጋግሞብኛ የችግር እና አዝናለሁ። በጣም በጣም ከሚገባ በላይ ነው ማዝነው። በመንግስት ኃይሎችና በፋኖ ታጣቂዎች መካከል የተፈጠረው

ተኩስ ልውውጥ ተከትሎ የበልባላ ከተማ መንግስታዊ አስተዳደር ከከተማው ከደቀቀ መቆየቱን የአካባቢው ነዋሪዎች ጠቁመዋል። አካባቢውን ሲያስተዳድሩ ነበሩ የተባሉ ባለስልጣናት የእጅ ስልክ ላይ ደውለን ልናገኛቸው አልቻልንም። ከዞኑ መንግስት ኮሚኒኬሽን መምሪያም መረጃ ለማግኘት ሞክረን አልተሳካልንም። የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በክልሉ መንግስት ልሳን በቅርቡ ባስተላለፉት መልእክታቸው በክልሉ የታጠቁ ኃይሎች ሰላምን አማራጫቸው እንዲያደርጉ ጥሪ አስተላልፈው ነበር። ቅድመ ሁኔታ አይደለም

ያልተገደበ የሰላም ውይይትና ድርድር ለማድረግ መንግስት ጥሪ አድርጓል በዚህ የሰላም ውይይትና ድርድር ተጠቃሚ እንዲሆኑ ጫካ ያሉ የታጠቁ ኃይሎችን አሁንም በድጋሚ ጥሪ ነው የምናስተላልፈው ይህ በእንዲህ እንዳለ በአማራ ክልል ሰሜን ሸዋ ዞን ሸዋሮቤት ከተማ አቅራቢያ ና ዙሪያው በመንግስት ሀይሎች ና በፋኖ ታጣቂዎች መካከል ትናንት ህዳር 24 ቀን 2017 ዓ ም ከማለዳው 11 ሰዓት ጀምሮ እስከ ቀኑ 10 ሰዓት የዘለቀ የተኩስ ልውጥ መደረጉ ሁለት የአካባቢው ነዋሪዎች ለአሜሪካ ድምጽ ተናግረዋል

አሁናዊው የአካባቢው ሁኔታ አስተማማኝ ባለመሆኑ ለደህንነት ሰጋለሁ ያሉና ስማቸውን እንዳይጠቀስ ያሳሰቡ የሸዋሮቢት ከተማ ነዋሪ በተኩስ ልውጡ ወቅት በተባራሪ ጥይት አንዲት እናት ቆስላ ህፃን ልጇ ሞቷል፣ በሌሎችም ላይ ጉዳት ደርሷል ብለዋል። የአምስት ወር ልጅ ነች። እናትየዋ ተጎዳች፣ ህፃኗ ሞተች። ትናንትና ማርያም ተቀበረች። በተባራሪ ነው። ወደ ስድስት ሰዎች ሞተዋል። ዋነ ፀንጨት ጋር የሚባል አለ። ደግሞ እዚህ አቦምሳ የሚባል ወደ ቅዱስ ገብርኤል ቤተክርስቲያን አካባቢ በተመሳሳይ

የደህንነት ስጋት ስማቸው እንዳይገለጽ የጠየቁ ሌላው የሸዋ ሮቢት ከተማ ነዋሪ ሰዎች መሞታቸውን ገልጸዋል። ጥይት ብዙ ማጂዎች አጥፍቶብናል። አንድ ሁለት ልዩ የሞቱ ትንንሾች የሁለት አመት ምናምን ህይወታቸውም የሚያለፈ ብዙ አሉ። ሶስት አራት ይደርሳሉ ብዬ እገምታለሁ። ትናንት በነበረው ተኩስ ልውጥ ከአዲስ አበባ ወደ ደሴ እንዲሁም ከደሴ ወደ አዲስ አበባ የሚደረጉ የህዝብ ትራንስፖርት እንቅስቃሴ ተስተጓጉሎ እንደነበር ነዋሪዎቹ ተናግረዋል። ዛሬ በድጋሚ ያናገርናቸው የሸዋ ሮቢት ከተማ ነዋሪዎች ከተማዋ

መረጋጋቷንና መደበኛ እንቅስቃሴ መጀመሩን ገልጸውልናል። ላፍታ ያገኘናቸው የሸዋ ሮቢት ከተማ ከንቲባ ዘላለም መንግስቱ በአካባቢው የተለየ ነገር አለመኖሩን ጠቁመውናል። ምንም የተለየ ነገር የለም። ያው ከተማችን በነበረው ሰላማዊ እንቅስቃሴ ላይ ነው ያለችው። አሁንም ቢሮ ባለጉዳይ እያስተናገድኩ ነው ያለሁት። ምናልባት ሰፋ ያለ መረጃ ከፈለግ መልሼ እደውልልሀለሁ። ከንቲባው ዝርዝር መረጃ ካስፈለገ እንደሚደውሉልን ቃል ቢገቡልንም እሳቸውም አልደወሉ፣ እኛም ስንደውል ስልካቸው አልሰራልንም። ከአካባቢው መንግስታዊ ጤና ተቋማት ተጨማሪ መረጃ ለማ

ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ

መስፍን አራገኝ ለዘገባው አመሰግናለሁ። በመከታተል ላይ ያላችሁት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው ያደመጣችሁት። የምሽቱን አብይ ሬስ ዘገባ ነበር። ወደ ሌሎቹ ዘገባዎቻችን እናልፋለን።

ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋስ እንዲፈቱ ያሳለፈውን ውሳኔ ተከትሎ ከእስር ቤት ሲወጡ ትላንት በድጋሚ ተይዘው የነበሩት የቀድሞ የሰላም ሚኒስትር አቶ ታዬ ደንዳ ዛሬ ከእስር ተለቀው ቤታቸው መግባታቸውን ባለቤታቸው ተናግረዋል። ገልሞ ዳዊት ዝርዝሩን ይዘዋል። የቀድሞ የሰላም ሚኒስትር ዴታው አቶ ታዬ ደንዳ ዛሬ ሐሙስ ኅዳር 26 ቀን 2017 ዓ ም እኩለቀን ላይ ከእስር ተፈተው ከቤተሰቦቻቸው ጋራ መቀላቀላቸውን

ባለቤታቸው ወይዘሮ ስንታየው ለማየው ለአሜሪካ ድምፅ ተናግረዋል። ባለፈው ሰኞ ኅዳር 23 ቀን 2017 ዓ.ም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚን ችሎት በዋስ ወጥተው ጉዳያቸውን በውጭ ሆነው እንዲከታተሉ በወሰነላቸው መሰረት ትላንትና 11 ሰዓት አካባቢ ታስረው ከነበሩበት የክሊንቶ ማረሚያ ቤት ሲወጡ ወዲያው በጸጥታ ኃይሎች ተይዘው ወዳልታወቀ ስፍራ መወሰዳቸውን ባለቤታቸው ወይዘሮ ስንታየው ገልጾ ነበር። ዛሬ ጠዋት

የፌዴራል ፖሊስ ወንጀል ምርመራ ቢሮ ሄደው ባለቤታቸውን ጎብኝተዋቸው እንደነበረም ተናግረዋል። ሜክሲኮ የፌዴራል ወንጀል መምሪያ እንጀቅቶ በከዱረ ሜክሲኮ አካባቢ በሚገኘው በፊት የፌዴራል ፖሊስ መምሪያ የነበረበት ቦታ ሄደን ነው የጠየቅነው። እዚያ ከደረስን በኋላ የሆኑ ሰዎች እሱ እዚህ የለም አሉን። ሌሎች ደግሞ እዛ እንደነበረ ነገሩን። በመጨረሻም አግኝተነው ምግብ ሰጥተነው ግቢውን ለቀን ወጣን።

በኋላ አቶ ታዬ ራሱ ደውሎ መውጣቱን ነገረን። በቅርብ ለነበረ የቤተሰብ አባል ቶሎ እንዲሄድለት ነገር ነው። ከዛም ይዞት መጣ። ገና አሁን ነው

ቤት የደረሱት አቶ ታየን ለምን ተመልሰው በቁጥጥር እንዳዋሏቸው የገለጸላቸው አካል እንደሌለም ወይዘሮ ስንታየው አክለው ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን የአቶ ታየን ጉዳይ ሲከታተል መቆየቱን በኮሚሽኑ የክትትልና የምርመራ ሪጂናል ዲሬክተር ሰላማዊት ግርማይ ለአሜሪካ ድምፅ ገልጸዋል። በፍርድ ቤቱ ትዕዛዝ መሰረት ማረሚያ ቤቱ እንግዲህ ያው የዋስትና ሂደቱን ጠብቆ እሳቸውም የሚጠበቀው የሚጠበቅባቸውን ግዴታ ካሟሉ በኋላ

ወደ አስራ አንድ ሰዓት አካባቢ ያው ከቄሊንጦ ማረሚያ ቤት እንደወጡ ይታወቃል። ከዛ በኋላ ግን

ፌዴራል ፖሊስ በኩል ደግሞ ያው በህግ ይፈለጋሉ በሚል በቁጥጥር ስር ብለው ሜክሲኮ ባለው የምርመራ ማቆያ ውስጥ እንደቆዩ እናውቃለን። ከዛ በኋላ ግን ከተወሰኑ ሰዓታት በኋላ ደግሞ ተለቀው ቤታቸው ገብተዋል። ሰላማዊት ግርማ የጸጥታ ኃይሎች አቶ ታዬን በትላንትናው ዕለት ለምን ዳግም በቁጥጥር እንዳዋሏቸው ኮሚሽኑ የሚያውቁ ነገር ይኖር እንደሆነ ተጠይቀው ማረሚያ ቤት በኩል ነው በቀጥታ ዛሬ ክትትል እና ምርመራ ያደረግ ነው። በፌዴራል ፖሊስ በነበሩበት ወቅት ጉብኝት አላካሄድንም ነገር ግን

መረጃዎቹን ስንከታተል ነበረ። ያው አሁን ደግሞ እንደተለቀቁ ደግሞ ያው መረጃው ኖሩናል ማለት ነው። አቶ ታየ ደንደዓ ለፍርድ ቤት ባቀረቧቸው አቤቱታዎች ዙሪያ

የሰብዓዊ መብቶች ኮሚሽኑ ምርመራ እያደረገ መሆኑን የገለጹት ሰላማዊት ግርማይ ምርመራው እንደተጠናቀቀ ውጤቱ ይፋ ይደረጋል ብለዋል። ባለፈው ዓመት ታህሳስ ወር ላይ በቁጥጥር ስር የዋሉት የቀድሞ የሰላም ሚኒስቴር ዴታ አቶ ታዬ ድንዳ በመጀመሪያ በሦስት ጉዳዮች ተከሰው ነበር። በሂደት ግን ሁለቱ ክሶች ውድቅ ተደርገው በሦስተኛው ጉዳይ ማለትም ህገወጥ የጦር መሳሪያ ይዞ በመገኘት በሚለው ክስ ታህሳስ 3 ቀን 2017 ዓ.ም ተመረት በልደታ ከፍተኛ ፍርድ ቤት ተጨማሪ የመከላከያ ምስክሮችን ለማሰማት

ተቀጥረዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ። ገልሞ ዳዊትን እናመሰግናለን። ከአሜሪካ ድምፅ ስርጭታችን እንደ ቀጠለ ነው። ሰባት የበግ ነጋዴዎች በፋኖ ታጣቂዎች ተፈጸመ በተባለ ጥቃት መገደላቸውን የሟች ቤተሰቦች ገለጹ የሚለው ቀጣዩ ዘገባችን ነው።

በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አምሩ ወረዳ ከአገምሳ ከተማ ወደ ጎጃም ጫቡ ገበያ በመጓዝ ላይ ከነበሩ ሰዎች ውስጥ በፋኑ ታጣቂዎች ተፈጸመ በተባለ ጥቃት ሰባት የበግ ነጋዴዎች መገደላቸውን የአሜሪካ ድምፅ ያነጋገራቸው የሟች ቤተሰቦች ገልጸዋል።

በቀጥታ በዚህ ጉዳይ ላይ ከፋኖ ታጣቂዎች ምላሽ ማግኘት አልቻልም። ሆኖም ቡድኑ ከዚህ ቀደም በሲቪሎች ላይ ጥቃት እንደማያደርስ ገልጾ ማስተባበሉ ይታወሳል። ከመንግስት ባለስልጣናትም ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጸሀይ ዳምጠው ዝርዝሩን ይዛለች። ሰኞ ህዳር 23 ቀን 2017 ዓም በኦሮሚያ ክልል ሆሮ ጉድሩ ዞን አእምሩ ወረዳ ልዩ ስሙ ጆጃ ምግር ተብሎ በምጠራው አካባቢ

የፋኖ ታጣቂዎች ፈጸሙት በተባለው ጥቃት የወንድማቸው ልጅ መገደሉን ለደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁ አንድ ነዋሪ ተናግረዋል። ጥቃቱ ሲፈጸም በዓይናቸው መልክታቸውንና ተመሳሳይ ጥቃት ሲፈጸም ለሶስተኛ ጊዜ መሆኑን ገልጸዋል።

በአጋምሳ ከተማ ጆጅ በሚባል አካባቢ ላይ ነው ታጣቂዎቹ ከባድ ጥቃት የፈጸሙት። ጠዋት ላይ በፈጸሙት ጥቃት ሰባት ሰዎች ተገለዋል። የወንድሜ ልጅ ነው፣ ዶርሾ ጉደታ ይባላል። አሁን ሀዘን ላይ ነን። የልጆች አባት ነው። በንግድ ነው የሚተዳደረው። ሰኞ ጠዋት ጨቦ ማለት አባይን ተሻግሮ ያለ አካባቢ ሲሆን ገበያ አለ። ከጓደኞቹ ጋር በግ ጭኖ ነው የወጡት

ያው መንገድ ላይ ቀሩ፣ እዚሁ አባይ ወንዝን ሳይሻገሩ። ለሶስተኛ ጊዜ ነው እንዲህ አይነት ጥቃት የተፈጸመው እዚህ ቦታ ላይ። መንግስት ልዩ ትኩረት እንዲሰጠው ነው የምንጠይቀውም የምንማጸነውም። እኚህ አስተያየት ሰጪ ያክለው፣ በቦታው ተደጋጋሚ ጥቃቶች ስለሚፈጸሙ ህብረተሰቡ ስጋት ውስጥ ነው በማለት መንግስት ትኩረት እንዲሰጠው ተማጽነዋል።

ሌላው የአገምሳ ወረዳ ነዋሪ መሆናቸውን የጠቀሱት ለደህንነታቸው ሰግተው ስማቸውን እንዳንጠቅስ የጠየቁት ግለሰብ ጥቃቱ አባይን ሳይሻገሩ መፈፀሙን ተናግረዋል። መጀመሪያ ሾፌሩ በጥይት ተመታ፣ ሌሎች እስከነበጎቻቸው እና መኪናው በቦምብ ተቃጠሉ። በጣም አሰቃቂ ነበር።

ከሟቾቹ አንዱ ተመስገን በረጋ የሚባለው ግለሰብ ለእኔ የቅርብ ዘመዴ ነው። እኛ አካባቢ እንዲህ አይነት ችግር መከሰት ከጀመረ አራት ዓመታት አልፈዋል። ሕዝቡ በስጋት ውስጥ ነው የሚኖረው። ከዚህ ቀደም በርካቶች ተፈናቅለዋል። ለተለያዩ ችግሮችም ተጋልጠን ነበረ። አሁንም ምንም የተሻሻለ ነገር የለም። ከሁለት ሳምንታት ወዲህ ደግሞ ተባብሷል።

ለጥቃቱ ተጠያቂ ነው ከተባለው ከፋኖ ታጣቂ ቡድን በዚህ ጉዳይ ላይ በቀጥታ ምላሽ ማግኘት አልቻልንም። ሆኖም በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ሕዝባዊ ድርጅት መሪ እንደሆኑ የነገሩን

አቶ እስክንድር ነጋ ከአሜሪካ ድምፅ የአፍሪካ ቀንድ ክፍል ጋር በቅርቡ ባደረጉት ቃለ ምልልስ ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያወግዝ ተናግረዋል። መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው ማለታቸው ይታወሳል። እኚሁ አስተያየታቸውን ያጋሩን ግለሰብ አሁን በአካባቢያቸው ምርት የሚሰበሰብበት መሆኑን ጠቅሰው አርሶ አደሩ ወደ እርሻው ቦታ ለመሄድ ስጋት ውስጥ ነው ሲሉ አክለዋል። ችግሮች ሲፈጠሩ ለመንግስት አካል አቤት ለማ

ማለትም የኔትወርክ አገልግሎት ከተቋረጠ ሰንብተዋል ሲሉ ተናግረዋል። በጉዳዩ ላይ ከአገምሳ ከተማና አሙሩ ወረዳ ባለስልጣናት እንዲሁም ከኦሮሚያ ኮሚኒኬሽን ቢሮና ከኦሮሚያ አስተዳደርና ጸጥታ ቢሮ መልስ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በቅርቡ

ለመንግስት ሚዲያዎች መግለጫ የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ የፋኖ ታጣቂዎች በተለያዩ አካባቢዎች ላይ ጥቃት እያደረሱ ነው በማለት ተግባራቸው ሊወገዝ እንደሚገባ መናገራቸው ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

ቀጣዩ ዘገባም በዛው በኦሮሚያ ክልል ያቆየናል። በኦሮሚያ ክልል ህጻናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ እየተመለመሉ ነው ሲል ኢሰመኮ አስታወቀ። በኦሮሚያ ክልል ህጻናትን ጨምሮ ሰዎች ከህግ አግባብ ውጭ ለመከላከያ ሰራዊት አባልነት በግዳጅ እየተያዙ መሆናቸውንና የተያያዙትን ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን

የኢትዮጵያ ሰብአዊ መብቶች ኮሚሽን ዛሬ ሐሙስ ህዳር 26 ቀን 2017 ዓ ም ባወጣው መግለጫ አስታውቋል። ኮሚሽኑ ከህዳር 4 እስከ 217 ዓ ም በኦሮሚያ ክልል አዳማ፣ ቢሾፍቱ፣ ጅማ እና ሻሸመኔ ከተሞች እንዳካሄደ በገለጸው ክትትልና ምርመራ የመከላከያ ሰራዊትን እንዲቀላቀሉ በሚል ህጻናትን

የአእምሮ ህሙማንን ጨምሮ የክልሉ ነዋሪዎች በግዳጅ መያዛቸውን አመልክተዋል። ኢሰመኮ ባወጣው መግለጫ ዙሪያ ማብራሪያ እንዲሰጡን ስመኝሽ የቆየ የኮሚሽኑን ተጠባባቂ ዋና ኮሚሽነር ወይዘሮ ራኬብ መሰልን አነጋግራለች። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ህጻናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው

እንዲሁም ደግሞ ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ መገደዳቸውን የሚገልጽ መግለጫ አውጥቷልና፣ በቅድሚያ ይሄ ድርጊት እየተፈጸመ እንደሆነ በምን አወቃችሁ? ወደዚህ ክትትል እና ምርመራ የገባ ነው? ያው በኦሮሚያ ክልል የተለያዩ አካባቢዎች የክልሉ የአስተዳደር እና የጸጥታ አካላት እንደዚህ አይነት ድርጊቶች እየፈጸሙ ነው። ማለትም የመከላከያ ሰራዊት አባል ለመሆን የሚፈልጉ ዜጎችን ምንመላ እናከናወናለን በሚል

ሰዎችን በግዳጅ የያዙ እንደሆነ ህጻናትን ጨምሮ ማለት ነው የያዙ እንደሆነ እና የተያዙትንም ለመልቀቅ ቤተሰቦቻቸውን ገንዘብ እንዲከፍሉ እያስገደዱ ነው የሚል አቤቱታዎች እና መረጃዎች በደረሱን መሰረት ነው ይህንን ክትትልና ምርመራ ያደረግ ነው። እንግዲህ ባጣራችሁባቸው አካባቢዎች ወይም ባላችሁ መረጃ መሰረት በግዳጁ የተመለመሉ ሰዎችና ህጻናት ቁጥር ምን ያክል ነው? በትክክል ይህን ያህል ነው ማለት አይቻልም። ምክንያቱም የተወሰኑ በኦሮሚያ ክልል የተወሰኑ አካባቢዎች ብቻ ነው እነሱም

በአዳማ፣ በቢሾፍቱ፣ በጅማ እና በሻሸመኔ ከተማዎች ነው ያደረግነው እና ሁሉም የተያዙበት አካባቢ በእነዚህም ከተማዎች ቢሆን በቁጥር ማወቅ አልቻልንም። ግን ለምሳሌ እንደ ማሳያ ማድረግ የምንችለው ለምሳሌ አንድ የማቆያ ስፍራ ገብተን ካነጋገርናቸው ናቸው ውስጥ ህጻናት የሆኑና አእምሮ ህመምተኛን ጨምሮ ወደ ሰላሳ ስድስት ሰዎች ለማስለቀቅ ችለናል።

ካሉት አመራሮች ጋር ተነጋግረን እኛ ባለንበት የእኛ ቲም ባለበት የተለቀቁ ሰዎች መኖራቸውን አይተናል። በእነዚህ ክትትል ባደረጋችሁባቸው እና ባጣራችሁባቸው አካባቢዎችስ ምን ያክል ሰዎች እንደተለቀቁስ የሚታወቅ ነገር አለ? በጣም ያስቸግራል። እንደሱ ለማለት ምሳሌ ለመስጠት ካልሆነ በስተቀር እንዳ በክልሉ ያሉ አካባቢዎች በሙሉ አልሄድንም። በእነዚህም አካባቢዎች ማቆያ ስፍራዎች ናቸው ተብለን

ባገኛናቸው ቦታዎች ያሉትን ብቻ ነው ለማወቅ የምንችለው። ህዳር አስራ አራት እና አስራ አምስት ለምሳሌ ይሄ የመልመላ ስራ ተጠናቆ ወደ አንድ ሺ አንድ መቶ ሰባ አካባቢ የሚሆኑ ለሰራዊቱ የማስረከብ ሂደት ላይ ከዛ ውስጥ ወደ ስድስት መቶ ሁለቱ ብቻ ናቸው መስፈርቱን አሟልተው ህጻናት ያልሆኑ በፍቃዳቸው የገቡ

ስድስት መቶ ሁለቱ ብቻ ናቸው ያሟላሉ ተብለው የተቀበሉት እና በዚህ መገመት ይቻላል። ግን ይሄ የአንዱ አካባቢ ብቻ ነው የሚያሳየው። ከዛም በተጨማሪ ደግሞ ቤተሰቦች ለማስለቀቅ ተግዳጅ የተወሰዱትን ገንዘብ እንዲከፍሉ እንደሚገደዱም ገልጻችኋል እና ገንዘቡን ከፍለው ያስለቀቁ ቤተሰቦች አግኝታችኋል ነው? ይሄስ ክፍያ የሚፈጸመው እንግዲህ እንደዚህ አይነት የገንዘብ ክፍያ በሚደረግበት ጊዜ ቤተሰቦችም ወደ ሌላ ችግር

ይዳርገናል ሰዎቹም እንደገና ልጆቹም ወይ የተያያዙትም ወጣቶችም አካለመጠን የደረሱ ቢሆኑ እንደገና ለሌላ ችግር ይዳረጋሉ በሚል

ብዙ ዝርዝር መረጃ መስጠት አይፈልጉም። እሱንም ማስገደድ ስላልቻልን ዝርዝር መረጃ ውስጥ አልገባንም፣ ግን እያስለቀቁ ሰዎች አሉ። ብዙ ጊዜ መጠኑ ከሀያ ሺህ እስከ መቶ ሺህ ሊደርስ የሚችል ነው የሚጠየቀው። እንግዲህ እንዳቅማቸው አንዳንድ ጊዜ የተደራደሩ የሚያስቀንሱበት ሁኔታ አለ። በዛም ሁኔታ የተፈቱ ሰዎች አግኝተን አነጋግረናል። ግን ማን ነው ለፍትህ የሚያቀርባቸው? ይህንን ለማድረግስ የታየ እርምጃ አለ?

በምርመራው ሂደትም በክትትሉ ሂደትም የኦሮሚያ ክልል ኃላፊዎችን አግኝተን ድርጊቱ እንደ እየተፈጸመ እንደሆነ እነሱም አምነው ነገር ግን እስከ ታች ድረስ እንዲወርድ መመሪያ እንዳስተላለፉ እንደሰጡ እንደዚህ አይነት ምልመላዎች በአፋጣኝ እንዲቆሙ መመሪያ እንደሰጡ እና የምልመላ ማቆያ ስፍራዎች እነሱም እየጎበኙ ያለ ፈቃዳቸው የተያዙ ሰዎችን እና እድሜያቸው አስራ ስምንት ያልሞላ ህጻናትን እያስለቀቁ እንደሆነ

በኦሮሚያ ኃላፊዎች ነግረውናል። ሰዎቹንም ተጠያቂ እንደሚያደርጉ ገልጸውልናል። እንደዚሁም የመከላከያ ሰራዊት አመራሮችም እንደዚሁ በየቦታው እየሄዱ ህፃናትንና በግዳጅ የተያዙ ሰዎችን እያስለቀቁ እንደሆነ ከዛም መረዳት ችለናል። ስለዚህ እዚህ ነው በሪፖርታችንም ይሄ የግዳጅ ምልመላ ሳይሆን የነጻነትን መብትን የሚነካ እና የህገወጥና የዘፈቀደ ስርዓት እንደሚ

የሚያሟላ የሰብአዊ መብት ጥሰት እንደሆነ የገለጽ ነው። ነገር ግን በተለይ ይህንን ድርጊት የፈጸሙ ሰዎችን እንዲሁም ደግሞ የተያዙ ሰዎችን ለማስለቀቅ ገንዘብ የተቀበሉ ሰዎችን ግን ተከታትሎ ተጠያቂነት የማረጋገጥ ኃላፊነቱ የኦሮሚያ ክልል እና የፌዴራሉም እንደዚሁ መከላከያ ሰራዊት ይሄንን

ክትትል አድርጎ ማረጋገጥ አለበት የሚል ምክር ሀሳብ በዚህ ምክንያት ነው የሰጠነው። እናንተ ምርመራ ካካሄዳችሁባቸው እንደ አዳማ፣ ቢሾፍቱ፣ ጅማ እና ሻሸመኔ ውጭ ያሉ ሌሎች የኦሮሚያ ከተሞች ውስጥ ተመሳሳይ ነገር ለመፈጸሙ መረጃ አላችሁ? ከኦሮሚያ ውጭስ በሌሎች ክልሎች ውስጥ ተመሳሳይ ነገር ይፈጸማል? እኛ መረጃም አቤቱታም የደረሰን ከኦሮሚያ ክልል ነው። በተለይ በስፋት

አቤቱታ የመጡባቸው አካባቢዎችን ነው መርጠን ክትትልና ምርመራ ያደረግንበት። በሌሎቹም አካባቢዎች ሊፈፀም ይችላል የሚል ግምት ሊኖር ይችላል፣ ግን በዚህ ግዝበት ይሁን በተወሰነ መልኩ ይቀንስ፣ እሱን ማረጋገጥ አንችልም። ግን በተወሰነ መልኩ እንደዚህ አይነት አሰራር ካለ ቶሎ እርምጃ ወስዶ መከላከል የሚቻልበትን ሰዎችንም፣ እንደዚሁ ተጠያቂ ማድረግ እንደሚያስፈልግ ለመጠቆም ነው። እንደዚህ አይነት ምልመላ ደግሞ ሊቀጥልም ስለሚችል በሌሎቹ ክልሎች በቀጣይም

አስፈላጊው የጥንቃቄ እርምጃዎች እንዲወሰዱ በተለይ ለሀገር መከላከያ ሚኒስቴር ምክረ ሀሳባችንን አቅርበናል። ይህ አይነቱ የግዳጅ ምልመላ እንዲቆም ከዚህ በኋላም ተፈጻሚ እንዳይሆን ለክልሉ ሊሆን ይችላል ወይም ለፌዴራል መንግስት ምን አይነት ምክረ ሀሳብ ነው ያቀረባችሁት? እንግዲህ ከዚህ ምሳሌ ወስደን

እንደዚህ አይነት መመሪያዎች ሲሰጡ የምልመላ መስፈርቶቹ ህጉን የጠበቁ ናቸው። የብሔራዊ ህግንም የዓለም አቀፍ ህግ መስፈርቶቹ በራሳቸው ያንን የሚያሟሉ ናቸው። ግን ወደ ታች ወርዶ መልመላው በሚሰራበት ጊዜ በመስፈርቱ መሰረት መመልመሉ፣ ሰዎች በፍቃዳቸው እየተመዘገቡ እንደሆነ፣ በዚህ ሂደትም ህጻናት በህገወጥ መንገድ እየተያያዙ እንዳልሆነ ና ክፍተትን ፈጥሮ ሰዎች ገንዘብ

መሰብሰቢያ ሰዎችን ማንገላቻ እንዳይሆን አስፈላጊው ጥንቃቄ ሊወሰድ ይገባል። እንደዚህ አይነት ድርጊት ውስጥ የገቡ ሰዎችን ደግሞ በህግ ጠይቆ ተጠያቂነትን ማረጋገጥ እና ለወደፊቱም ትምህርት እንዲሆን ሌሎችም ወደዚህ አይነት ድርጊት እንዳይገቡ ትምህርት እንዲሆን ማድረግ ያስፈልጋል። የህግ በላይነትን ማረጋገጥ በጣም አስፈላጊ ይሆናል። በጣም አመሰግናለሁ። ወይዘሮ ራኬብ መሰለ የኢትዮጵያ ሰብአዊ መብት ኮሚሽን ተጠባባቂ ዋና ኮሚሽነር

የሰብአዊ መብት ኮሚሽኑ በኦሮሚያ ክልል ሕፃናትን ጨምሮ ሰዎች ለመከላከያ ሰራዊት አባልነት በግዳጅ ስለመያዛቸው፣ እንዲሁም ለማስለቀቅ ቤተሰቦቻቸው ገንዘብ እንዲከፍሉ ስለመገደዳቸው ዛሬ ባወጣው መግለጫ ዙሪያ ለሰጡን ማብራሪያ እጅግ አድርጌ አመሰግናለሁ። አድማጮችና ተመልካቾቻችን፣ በዚህ መግለጫ ዙሪያ ከፌዴራል መንግስቱም ሆነ ከክልሉ ባለስልጣናት ምላሽ ለማግኘት ያደረግነው ጥረት አልተሳካም።

ምላሻቸውን ካገኘን ይዘን የምንመለስ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽ የቆየን አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ስርጭታችንን ነው።

ዝግጅቶቻችን እስከ ምሽቱ አራት ሰዓት ይቀጥላሉ። የአፍሪካ ቀንድን ወደ ተመለከተው ዘገባችን እናልፋለን። በኬንያና በዩጋንዳ ለታቀደው ከሶማሊያ ጋራ የማሸማገል ሀሳብ ኢትዮጵያ አዎንታዊ ምላሽ ሰጥታለች። ከሶማሊያ ጋራ ለሚደረግ ድርድር ኢትዮጵያ ዝግጁ መሆኗን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ጋዜጣዊ መግለጫ ሲሰጡ ለኬንያና ኡጋንዳ የሽምግልና እቅድ

የኢትዮጵያን ምላሽ በተመለከተ በተጠየቁበት ወቅት ይህንን አረጋግጠዋል። ቃል አቀባዩ በሌሎች ጉዳዮች ላይም ማብራሪያ ሰጥተዋል። ኬኔዲ አባተ

የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ህዳር 26 ቀን 2017 ዓ ም በወቅታዊ ጉዳዮች ላይ በሰጡት ጋዜጣዊ መግለጫ ላይ የኬንያንና ና የኡጋንዳን የሽምግልና እቅድ በተመለከተ ከጋዜጠኞች ተጠይቀው ከሶማሊያ ጋር ለሚደረግ ድርድር ኢትዮጵያ ዝግጁ መሆኗን አስታውቀዋል። የኬንያው ፕሬዝደንት ዊሊያም ሩቶ የቀጠናውን መረጋጋት አደጋ ላይ የሚጥል ያሉትን በኢትዮጵያና በሶማሊያ መካከል የተፈጠረውን አለመግባባት ለመፍታት ከዩጋንዳው ፕሬዝደንት ዩዌሪ ሙሴ

ሙሴቬኒ ጋር ጥረት እንደሚያደርጉ ቅዳሜ ዕለት ተናግረዋል። ለዚህ የጥረት እቅድ የኢትዮጵያ ምላሽ ምን እንደሆነ የተጠየቁት አምባሳደር ነቢያት ኢትዮጵያ ችግሩን ለመፍታት ለሚደረጉ ድርድሮች ዝግጁ እንደሆነች ገልጸዋል። ኢትዮጵያ ከመጀመሪያው ጀምሮ ማናቸውንም አይነት ልዩነቶች በውይይት በሰላም ድርድር እንደሚፈቱ ጽኑ እምነቷ ነው። ይሄ ለዚህም ነው በቀረቡ መድረኮች ላይ

ቀርባ አቋሟን በማስረዳት ለዘላቂ የሆነ ሁለቱንም ሀገራት ሊያስማማ ወደሚችል አቅጣጫ ለመሄድ አጋዥ ሚና ስትጫወት የቆየችው። ስለዚህ ኢትዮጵያ ከሰላም መድረኮች የሸሸችበት አጋጣሚ የለም።

የሶማሊያ መንግስት በኬንያና ዩጋንዳ የሽምግልና ጉዳይ ላይ ስላለው አቋም በይፋ የገለጸው ነገር የለም። የኬንያው ፕሬዝደንት ከዩጋንዳው አቻቸው ጋር ኢትዮጵያንና ሶማሊያን ለማሸማገል እንደሚጥሩ የተናገሩት የምስራቅ አፍሪካ ማህበረሰብ 24ተኛ መደበኛ የመሪዎች ጉባኤውን ባካሄደበት በታንዛኒያ አሩሻ ላይ ባደረጉት ንግግር ነው። የሶማሊያ ፕሬዝደንት ጽህፈት ቤት በወቅቱ ባወጣው መግለጫ ፕሬዝደንት መሐሙድ ሩቶና ሙሴቬኒ በጉባኤው ላይ ተገናኝተው መነጋገራቸውን ቢገልጽም ከኢትዮጵያ ጋር

ስላለው ውጥረት ሽምግልና ሊኖር እንደሚችል ግን አልጠቀሰም። የአገሪቱ ውጭ ጉዳይ ሚኒስትር አህመድ ሞዋሊም ፊቂ ከዚህ ቀደም ለተደረጉ ሽምግልናዎች አለመሳካት ኢትዮጵያን ተጠያቂ ማድረጋቸውን የገለጸው ሮይተርስ ስለ ቀጣይ የሽምግልና ጥረቶች ያሉት ነገር ስለመኖሩ ግን በዘገባው አላካተተም። ኢትዮጵያ ራሷን ነጻ ሀገር አድርጋ ከምትቆጥረው ከተገንጣይዋ ሶማሊላንድ ጋራ በተፈራረመችው

አወዛጋቢ የባህር በር የመግባቢያ ስምምነት ምክንያት በኢትዮጵያና በሶማሊያ መካከል የተፈጠረውን ውጥረት ለማርገብ ከዚህ ቀደም የተደረጉ ጥረቶች ተጨባጭ ውጤት አላስገኙም።

ቱርክ ችግሩን ለመፍታት በሐምሌና ነሐሴ ወራት ሁለት ስብሰባዎችን በአንካራ ላይ አመቻችታ የነበረ ሲሆን የሁለቱ ሀገሮች ልዑካን ፊት ለፊት ሳይገናኙ በተናጠል ባደረጉት ውይይት መግባባት አልቻሉም። የሶማሊያ ባለስልጣናት የመግባቢያ ሰነዱ እስካልተሰረዘ ድረስ ከኢትዮጵያ ጋር ምንም አይነት ቀጥተኛ ንግግር እንደማይኖር አጽንኦት ሲሰጡ ሰንብተዋል። ከዚህም ባለፈ ኢትዮጵያ በአዲሱ የአፍሪቃ ሕብረት የሶማሊያ ሰላም አስከባሪ ተልዕኮ ውስጥ እንደማትሳተፍ ሶማሊያ አቋም ይዛለች። ይህን ተከትሎ

ነባሩ የአፍሪካ ህብረት የሶማሊያ ተልእኮ ስምሪት ከጥቂት ሳምንታት በኋላ ሲያበቃ የኢትዮጵያ ጦር ከሶማሊያ ለቆ ሊወጣ እንደሚችል ይጠበቃል። በዛሬው መግለጫ ላይ ስለዚህ ጉዳይ የተጠየቁት የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ስለ ጦሩ መውጣት አስተያየት ባይሰጡም የጸረ አልሻባብ ውጊያው ግን እንደሚቀጥል በድጋሚ አረጋግጠዋል። በቀጣይም የሚኖረው አጠቃላይ የኢትዮጵያ ተሳትፎ እዚህ ቀጠና ላይ ለቀጠናው ብቻ ሳይሆን ከቀጠናው ተሻጋሪ የሆኑ

የሰላምና አለመረጋጋት ምንጮችን ማድረቅ የሚቻልበት ሂደት ላይ ከሌሎች አጋሮች ጋር ሆና ቁልፍ ሚና መጫወቷን የምትቀጥል ነው የሚሆነው። በአካባቢው አሸባሪው አልሸባብ በተገኘው ክፍተት ሁሉ ከተፈጠረለት ከሌሎች መሰል ድርጅቶች ጋር በመቀናጀት ከቀጠናው ባለፈም ለዓለም ስጋት እንደሚሆን ስለሚታወቅ ማለት ነው።

የውጭ ጉዳይ ሚኒስቴር ቃል አቀባዩ በዛሬው መግለጫቸው በሌሎች ጉዳዮችም ላይ ማብራሪያ የሰጡ ሲሆን በሕገ ወጥ የሰዎች አዘዋዋሪዎች ተታለው ወደ ሚያንማር የገቡና ለችግር የተጋለጡ ኢትዮጵያውያንን ለማስለቀቅ ጃፓን የሚገኘው የኢትዮጵያ ኤምባሲ ከሚያንማር ውጭ ጉዳይ ሚኒስቴርና የሀገር ውስጥ ሚኒስቴር ጋር

የኦንላይን ስብሰባዎችን አካሂዷል ብለዋል። መሰል ችግር ያጋጠማቸው የሌሎች 18 ሀገራት ኤምባሲዎችም በውይይቱ መሳተፋቸውን ገልጸዋል። በሊባኖስ ለደህንነታቸው አስጊ በሆነ ሁኔታ ውስጥ የሚገኙ ኢትዮጵያውያንን ለማስመለስ የሚደረገው ጥረትም እንደቀጠለ እና በአጭር ጊዜ ውስጥ 2000 ዜጎች እንደሚመለሱ ከነዚህም፣ 200 ከሳምንት በኋላ ወደ ሀገራቸው እንደሚገቡ ተናግረዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

ቀጣዩ ዘገባ ወዲህ ወደ አሜሪካ ይመልሰናል። በአሜሪካ የካሊፎርኒያ ግዛት የሚከተለው ተራማጅ ፖሊሲዎችን ከመጪው የትረምፕ አስተዳደር ሊመጣ ከሚችል ተግዳሮት ለመከላከል መነሻ እርምጃዎችን ወስዷል። የቪኦኤ ማት ዲብል ከግዛቲቱ መዲና ሳክራሜንቶ የላከው ዘገባ ነው። እንደሚከተለው ተጠናቅረዋል። የካሊፎርኒያ ሕግ አውጪዎች የግዛቲቱ ፖሊሲዎችን ከመጪው የትረምፕ አስተዳደር ሊመጣ ከሚችል ተግዳሮት ለመከላከል ባለፈው ሰኞ አስቸኳይ ስብሰባ አድርገዋል።

አፈ ጉባኤ ሮበርት ሪቫስ ምክር ቤቱ ከፌዴራል መንግስት ጋር ለሚኖር የህግ ህልሚያ መዘጋጀት አለበት ይላሉ። የጾታ አጋር ምርጫቸው ለየት ያሉ ሰዎች ጥቃት ከደረሰባቸው፣ ትጉ ሰራተኛ የሆኑ ስደተኞች ኢላማ የሚደረጉ ከሆነ፣ የሴቶች ስነ ተዋልዶ መብት ስጋት ከተደቀንበት፣ ባሉን መንገዶች ሁሉ እንታገላለን። በዶናልድ ትራምፕ የመጀመሪያ የስልጣን ዘመን ካሊፎርኒያ አስተዳደራቸውን 120 ጊዜ ከሷል።

በዚህም የግዛቲቱን የስደተኞች፣ ከመኪና የሚመነጩ አደገኛ ጭሶችን እና የጤና ክብካቤን በተመለከተ ያሉትን ፖሊሲዎችን ጠብቆ በማቆየት ረገድ ተሳክተውለታል። ተመራጩ ፕሬዝዳንት በምርጫ ዘመቻቸው ወቅት ካሊፎርኒያ ያላትን የተሽከርካሪዎች ብክለት ቁጥጥርን እንደሚያነሱና ፈቃድ የሌላቸውን ስደተኞች በሙሉ ወደ አገራቸው እንደሚመልሱ ዝተዋል። በተጨማሪም ግዛቲቱ ፖሊሲያቸውን የምትገዳደር ከሆነ በአደጋ ጊዜ የሚሰጥ የገንዘብ እርዳታን እንደማይለቁ አስታውቀዋል።

አስቸኳይ ስብሰባውን የጠሩት የካሊፎርኒያው አገር ገዥ ጋቪን ኒውስም ምክር ቤቱ ለግዛቲቱ የህግ ፈንድ ተጨማሪ 25 ሚሊዮን ዶላር እንዲመድብ ጠይቀዋል። ሻዴ ኤልሃዋሪ ከሎስ አንጀለስ አዲስ የተመረጡ ተወካይ ናቸው። ለሚመጣው ትልቅ ፍልሚያ ራሳችንን ማዘጋጀታችን እጅግ አስፈላጊ ነው። የማህበረሰባችንን ፍላጎት የመኖሪያ ቤትንና

የጎዳና ተዳዳሪዎችን ችግር በተመለከተ ሊመጡ ለሚችሉ የህግ ፍልሚያዎች መዘጋጀት አለብን። ለህጋዊ ወጪ ተጨማሪ ገንዘብ የተጠየቀው ካሊፎርኒያ እየጨመረ የመጣ የበጀት እጥረት በገጠማትና በመጪው የትረምፕ አስተዳደር ወቅት ኢኮኖሚዋ ችግር ሊገጥማት ይችላል በሚባልበት ወቅት ነው። ነገር ግን የዴሞክራቲክ ፓርቲው በግዛቲቱ የበላይነት ስላለው ተራማጅ ፖሊሲዎችን በመጠበቅ ረገድ ሰፊ ድጋፍ እንደሚኖር ይጠበቃል።

በምክር ቤቱ አናሳ ድምፅ ያለው የሪፐብሊካን ፓርቲው መሪ የሆኑት ጄምስ ጋላ ጋር ግን የፌዴራል መንግስቱን ለመታገል ማስመሰል የተሳሳተ አካሄድ ነው ባይ ናቸው። ለፕሬዚደንት ትራምፕ ደብዳቤ ልክ ያለው የግዛቲቱ ባለሥልጣናትን ጨምሮ በርካታ የግዛቲቱ ሰዎች የዱር እሳትን መከላከል፣ የመጠጥ ውሃና የመኖሪያ ቤት ችግርን በመሰሉ ጉዳዮች ላይ አብረው መስራት ይፈልጋሉ ስል ጽፌላቸዋለሁ። ትራምፕ ፍልሰተኞችን በሙሉ እንደሚያስወጡ ማቀዳቸውን በመቃወም

በምክር ቤቱ ደጃፍ ላይ የተቃውሞ ሰልፍ ተደርገዋል። አንድ ነጥብ ስምንት ሚሊዮን የሚሆኑ የመኖሪያ ፍቃድ የሌላቸው ስደተኞች የሚገኙባት ካሊፎርኒያ የፌዴራል መንግሥት ስደተኞቹን ለማባረር ለሚያደርገው ጥረት ትብብር ስትነፍግ ቆይታለች። የግዛቲቱ ምክር ቤት የሪፐብሊካን አባል የሆኑት ቢል ኢስራኤል

ይህ መቆም አለበት ይላሉ ኢሚግሬሽን ፖሊሲ የድንበር ደህንነትና የስደተኞች ፖሊሲን በተመለከተ የግዛቶች ጉዳይ አይደለም ሀምሳዎቹም ግዛቶች የየራሳቸው የስደተኞች ፖሊሲ ሊኖራቸው አይችልም አንድ ፖሊሲ ነው ሊኖር የሚገባው

The power granted states to resist federal overreach has been used since the drafting of the U.S. Constitution and is intended to protect citizens, says Dave Carrillo, of Berkeley Law at the University of California. To a certain extent.

በግዛቶችና በፌዴራል መንግስት መካከል ንትርክ መኖር የተለመደና የሚጠበቅ ነገር ነው። ችግር አይደለም የግድ ልናስወግደው የሚገባ ነገርም አይደለም። አንዳንድ ጊዜ የፌዴራል መንግስቱ አጋር ወይንም መከታ ሊሆን ይችላል። አንዳንድ ጊዜ ደግሞ ግዛቶች ከፌዴራል መንግስት ሊመጣ ከሚችል ችግር ሊጠብቁ ይችላሉ። እነዚህ ሁለት ሁኔታዎች በአሜሪካ ታሪክ የታዩ ሁኔታዎች ናቸው። የግዛቲቱ ምክር ቤት ዶናልድ ትራምፕ በእንደ አውሮፓውያን አቆጣጠር ጥር 20 ቀን ስልጣን ከመረከባቸው በፊት

በአስቸኳይ ጊዜ ረቂቅ ሕጉ ላይ ተከራክሮ ድምፅ ይሰጣል ተብሎ ይጠበቃል። ማት ዲብል ከሳክራሜንቶ ለላከው ዘገባ እንግዲህ ወልደኝ ዋሽንግተን ዲሲ። ፕሬዚደንት ጆ ባይደን በትናንትናው እለት አንጎላ የሚገኘውን የሎቢቶ ወደብ ጎብኝተዋል። ወደቡ በአሜሪካ የሚደገፍ የባቡር መንገድ መልሶ ማልባት መርሃ ግብር አካል ነው። አኔታ ፓውል የላከችውን ዘገባ ሀብታሙ ስዩም ያቀርብልናል።

ፕሬዚደንት ጆ ባይደን ከዋሽንግተን ወደ ምዕራብ አንጎላዋ ወደብ ያቀኑበት ምክንያት መጻኤውን ጊዜ ለመመልከት መሻት ነው። ባለፈው ዓመት ይህንን የግንባታ እቅድ ከቡድን ሰባት አጋሮቻችን ጋር ሳስጀምር፣ ግባችን የተሻለ ነገን መገንባት እንደሆነ ተናግሬ ነበር። ወዳጆቻችን፣ መጪው ዘመን ዛሬ ላይ ተከስቷል፣ ዛሬ ሆኗል፣ መጻኤው ጊዜ እዚህ ነው። ረቡዕ ዕለት ባይደን ወደ አፍሪካ ያደረጉትን የመጀመሪያና ብቸኛ ጉዞ የአንጎላ ሎቢቶ ወደብን በመጎብኘት አጠናቀዋል።

ወደቡ 1300 ኪሎ ሜትሮች ርዝማን ያለው ከመካከለኛው የአፍሪካ ስፍራዎች በእጅጉ አስፈላጊ ማዕድናትን የሚያጓጉዘው በዩናይትድ ስቴትስ የተደገፈው የባቡር መንገድ የመጨረሻ መዳረሻ ነው። ዩናይትድ ስቴትስ ያረጁ የባቡር ሀዲዶችን ለመጠገን አራት ቢሊዮን ዶላር ያክል አውጥታለች። ይህ የባቡር መስመር በመዳብ ማዕድን የበለጸገችውን ዛምቢያንና የተለያዩ ማዕድናት ክምችት ባለቤት የሆነችው ኮንጎን አቆራርጦ ከወደብ ይደርሳል። በባለስልጣናቱ አቆጣጠር ሙሉ የባቡር መንገድ በያዝነው አስርት ዓመት መጠናቀቂያ ላይ

ይቋጭ 45 ቀናት ድረስ ይፈጅ የነበረው ጉዞ ወደ 48 ሰዓታት ብቻ ያጥራል። ረቡዕ ዕለት ባይደን ዩናይትድ ስቴትስ የባቡር ሀዲዱን ለማሻሻል መተላለፊያውን ለማልማትና ግብርናን ለማስፋፋት ሌላ 600 ሚሊዮን ዶላር እንደምትመድብ አስታውቀዋል። ይህ መርሃ ግብር ከቻይናው የተንሰራፋ መቀነትና ጎዳና መርሃ ግብር ጋር ሲወዳደር አነስተኛ ቢሆንም ዩናይትድ ስቴትስ ከአፍሪካ ሀገራት ጋር እውነተኛ አጋርነትን እንደምትሻ ባይደን አጽንኦት ሰጥተዋል።

ዩናይትድ ስቴትስ አፍሪካ ውስጥ መዋለ ነዋይን እንዴት ማፍሰስ እንደሚገባ ማወቅ ባለው ጠቀሜታ ልክ አፍሪካ ላይ ምን ያህል መዋለ ነዋይ ማፍሰስ እንዳለባትም ትገነዘባለች። የቀጠናው መሪዎች መርሃ ግብሩን ለማብራራትና ወደፊት የሚራመድበትን መንገድ ለማቀድ ከባይደን ጋር መክረዋል። ዣኦ ሎሬንሶ የአንጎላ ፕሬዚደንት ናቸው። ይህ በኢኮኖሚ ልማት ውስጥ አነስተኛና መካከለኛ ኢንተርፕራይዞች በንግድ እሴት ሰንሰለት ውስጥ

በዋናነት በግብርና በኢንዱስትሪና በማዕድን ማውጣት ሥራዎች ውስጥ የደቡብ አፍሪካ ልማት ማኅበረሰብና የምሥራቅ አፍሪካ አካባቢን ንግድና ኢኮኖሚያዊ ዕድገት ለማሳደግ ወሳኝ ይሆናል። ፍሌክስ ቲሽኬዴ የዲሞክራቲክ ሪፐብሊክ ኮንጎ መሪ ናቸው። መተላለፊያው ከመጓጓዣ ጎዳናነት የተሻገረ ነው። ለክልላዊ ውህደት፣ ኢኮኖሚያዊ ለውጥ እና የዜጎቻችንን የኑሮ ሁኔታ ለማሻሻል ልዩ እድል አለው። ተንታኞች ግን የግንኙነት

ልግስና ለመሆኑን ፈጥነው አመላክተዋል። ዋላቻ አባላ የነፃ ምጣኔ ሀብታዊ ፖሊሲና ስልት አማካሪ ናቸው። ከአሜሪካና አውሮፓ ህብረት አንጻር አረንጓዴ ምጣኔ ሀብትን ለመገንባት ቁልፍ የሆኑ ማዕድናት ተደራሽ አልሆንም። ዓለም አቀፉን ምጣኔ ሀብት አረንጓዴ በማድረጉ ሂደት ወደ ኋላ ቀርተናል የሚል እምነት አለ። አንድ ከፍተኛ የአንጎላ ግብርና ባለሥልጣን ለቪኦኤ እንደተናገሩት

አንጎላ ይህንን ማበረታቻ አንድ ቀን ከፍ ያለ ዋጋ ያላቸውን ዕቃዎች በአፍሪካ የእድገትና እድል ህግ ወይም አገዋ በኩል ወደ አሜሪካ ለመላክ እንደምትችል ተስፋ ታደርጋለች። አንደርሰን ጀሮኒሞ የግብርና ሚኒስትሩ የእቅድና መረጃ ጥናት ቢሮ ኃላፊ ናቸው። በተጨማሪም የሀገር ውስጥን ምርት በማስተዋወቅ ህዝባችንን የመመገብ ፍላጎታችንን በብቃት በመፍታት ላይ እናተኩራለን። የአሁኑ ሂደት እንደ አገዋ ወዳሉ እድሎች

በብቃት ለመሸጋገር ይፈቅድልናል ዕቅዱ ማራኪ ነገን አልሟል ባይደን ከሳቸው የህይወት ዘመን የሚሻገር እንደሚሆን ተስፋ ሰንቀዋል በቀጣዩ ዘገባ ወደ ኢትዮጵያ ትግራይ ክልል እንዘልቃለን የትግራይ ክልል ወርቅ ለሀብት ዝርፊያ ተጋልጧል ይላል ዘገባው የትግራይ ክልል አሰቃቂ ብለው በገለጹት ጦርነትና ረሃብ ከደረሰበት ጉዳት ለማገገም እየታገለ ባለበት በአሁኑ ወቅት

ለሀብት ዝርፊያ መጋለጡንና የወርቅ ማዕድን ለማውጣት

ጥቅም ላይ ለሚውሉ አደገኛ ኬሚካሎች የመጋለጥጣ የተጋረጠበት መሆኑን ነዋሪዎችና ባለስልጣናት ተናግረዋል። በማዕድን ማውጫው አቅራቢያ የሚኖሩ ነዋሪዎች ኬሚካሉ በሰውና በእንስሳት ላይ ጉዳት እያደረሰ መሆኑን የገለጹ ሲሆን ኬሚካሉ የላሞችን ቆዳ እያበላሸና መሬት እያራቆተ መሆኑን የዓይን ማኞችና ባለስልጣናቱ ተናግረዋል። የትግርኛ ክፍል ባልደረባ ገብረ መድን በዚህ ጉዳይ ላይ ያጠናቀረው የምርመራ ዘገባ እንደሚከተለው ይቀርባል።

የወርቅ ማዕድን በስፋት የሚወጣበት የሰሜን ምዕራብ ትግራይ ክልል አንዳንድ ነዋሪዎች አካባቢውን በመርዛማ ኬሚካል እየበከሉና ልጆቻችንን ለጤና እክል እየዳረጉብን ናቸው ስላሏቸው ወርቅ አውጪዎች

አቤቱታቸውን ለፍርድ ቤት በማቅረብ ፍትህ እንዲሰጣቸው ጠይቀዋል። የሰሜን ምዕራብ ትግራይ ከፍተኛ ፍርድ ቤት ፕሬዚዳንት ዳኛ መንግስቱ ተክላይ ለአሜሪካ ድምፅ እንደተናገሩት ማዕድን ቆፋሪዎች የሚጠቀሙባቸው ኬሚካሎች የጤና የደኅንነትና የመረጋጋት ስጋት ምንጭ እየሆኑ ነው። ክብሎ ዝጠላነ እቲ ሃብቲ ኣብ ዝከባቢ ዘሎ ብሕግን ስርዓትን ክመሓደር ኣለዎ

እኔ ለማለት የምፈልገው እዚህ አካባቢ ያለው የተፈጥሮ ሀብት አጠቃቀም በሕግና በስርዓት መመራት አለበት። የጥቂት ግለሰቦች መጠቀሚያ ሊሆን አይገባም። ከዚህ የሀብት ምንጭ የሚጠቀሙ ግለሰቦችም ከሀብቱ ተጠቃሚ ባልሆነው ሕዝብ ላይ የደህንነትና የሕልውና ስጋቶች እንዲሁም የጤና ችግሮች የሚያስከትሉ እንዲሆኑ ሊፈቀድላቸው አይገባም።

ማዕድን በሚወጣባቸው የክልሉ አካባቢዎች ማዕድን በሚወጣበት ወቅት ሳይናይድና ሜርኩሪ የተባሉ ሁለት የታወቁ የኬሚካል አይነቶች ጥቅም ላይ መዋላቸውንና ይህም በምርመራ መረጋገጡን የአሜሪካ ድምፅ የአፍሪካ ቀንድ አገልግሎት ባደረጋቸው በርካታ ቃለ ምልልሶች ለመረዳት ተችሏል። ሜርኩሪ የዓለም ጤና ድርጅት ለሕዝብ ጤና ስጋት ይደቅናሉ ካላቸው ከአስሩ ዋና ዋና ኬሚካሎች ወይም

በቡድን ተለይተው ከሚታወቁ የኬሚካል አይነቶች አንዱ ተደርጎ ይወሰዳል በትግራይ የማዕድን ማውጫ ሳይናይድ እና ሜርኩሪ ለደህንነት አስጊ በሆነ መልኩ ጥቅም ላይ መዋላቸው ያሳሰበው የክልሉን የሳይንስና ቴክኖሎጂ ልማት በበላይነት የሚከታተለው የመንግስት አካል የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ ደህንነቱ ያልጠበቀን የኬሚካል አጠቃቀም የሚያስቆም እርምጃ እንዲወስዱ የክልሉን የመንግስት ተቋማት ጠይቋል

የትግራይ ክልል ኢኖቬሽንና ቴክኖሎጂ ቢሮ የጨረርና የኒውክሌር ደህንነት ጉዳዮች ዳይሬክተር አቶ ግዛቸው ወለጻሪቅ በየነ ቢሮቸው ኬሚካሎች በማዕድን ቦታዎች መኖሯቸውን በማስጠንቀቅ ባለፈው ጥር ወር ለክልሉ ፕሬዚዳንት ጽፌት ቤት ደብዳቤ መጽሐፉን ተናግረዋል።

የቢሮአቸው አባላት ያሉበት ቡድን የባህል ማዕድን ቆፋሪዎች ተመስሎ ወደ ማዕድን ማውጫ ቦታዎቹ በመጓዝ አሳዛኝ ብሎ የጠራውን ሁኔታ መመልከቱን ገልጸዋል።

በጣም አስፈሪ ነው ያሉት አቶ ግዛቸው እንዲህ ብለዋል። ካቤኢኻ ከሜኢኻ ዝብልቱ ከባቢ ወርቅ ዛዕርዩ ዝተፈላለዩ አካላት ወርቅ የሚለቀምበት አካባቢ ያሉት የተለያዩ አካላት ከየት ነ ወዴት ነ እያሉ እንደዚ አይነት የጥናት ስራዎች እንድትሰራ ስለማይፈቅዱልህና አደጋ ሊያደርሱ እንደሚችሉም ነው ያየ ነው። የሚገርመው ደግሞ እንደዛ የዳሰሳ ስራ እንዳትሰራ የሚከላከሉ ጠባቂዎች አሉ።

በማዕድን ስራ የተሰማሩ ሰዎች አካባቢውን ይጠብቁታል። ማን ይገባል፣ ማንስ ይወጣል በጥብቅ ቁጥጥራቸው ስር ነው። ለምን መጣ ምን ልታደርግ ገባ በማለት ጥብቅ የሆነ ቁጥጥር ስለሚያደርጉና ወደ አላስፈላጊ አደጋም ሊከቱ ስለሚችሉ በቻልነው መጠን ከወርቅ ለቃሚዎች ጋር ተመሳስለን ገብተን ነው የቪዲዮ ምስሎቹንና ፎቶግራፎቹን ያነሳ ነው። አንዲት በኬሚካል የተጎዳች ላምና ሴቶች ለአደጋ በሚያጋልጣቸው ሁኔታ

ባዶ እጆቻቸው አፈሩን በኬሚካል ሲያጥቡ የሚያሳይ ቪዲዮ አጋርተዋል። እርግጥ በአካባቢው በእንስሳት ላይ መሬት ላይ አፈር ላይ በአካባቢው ውሃ የሚጠቅሙ ሕብረተሰብ ላይ እየደረሰ ያለው ጉዳት ምንድን ነው የሚለው ያየ ነው። እጆቻቸው የተላላጡ ሰዎች አግኝተናል። እዚያ አካባቢ ውሃ የሚጠጡ እንስሳትም ምን ያህል እየተጠቁ እንደሆነ አይተናል። እርግጥ ነው ዳሰሳችን

ጥልቅ አይደለም። ቀጣይና አስቸኳይ ዳስሳ እንዲደረግበት መንግሥትን አሳውቀናል።

በታሕታይ አይቆራሮ ወረዳ ለእንዳ ስላሴ ከተማ የመጠጥ ውሃ ምንጭ ከሆነው ግድብ አቅራቢያ ወርቅ በሚወጣበት ሂደት ወቅት ህገወጥ አደገኛ ኬሚካሎች ይጠቀሙ በነበሩ ሰዎች ላይ በያዝነው የህዳር ወር እርምጃ መወሰዱን የትግራይ ኮሚኒኬሽን ጉዳዮች ቢሮ የፌስቡክ ገጽ ላይ በሰፈረው ጽሑፍ አስታውቋል። አደገኛ ኬሚካሎችን በመጠቀም ህገወጥ የወርቅ ማውጣት ሥራ በተሰማሩ ግለሰቦች ላይ እርምጃ ተወስደዋል ሲል ጽሕፈት ቤቱ

ህዳር 6 2017 ዓ ም ባሰፈረው ጽሑፍ አመልክተዋል። ስለ እርምጃው ምንነትም ሆነ ጥቅም ላይ ስለዋሉ ኬሚካል አይነቶች ዝርዝር መረጃ አልሰጠም። እንደ ክልሉ ባለሥልጣናት ገለጻ ምንም እንኳን የኢትዮጵያ መንግሥት ከማዕድን ማውጫዎች ትልቁ ተዋናይ ቢሆንም ከበርካታ የአፍሪካ ሀገራትና

ከሩቅ ምስራቅ ኤስያ የመጡ የውጭ ወርቅ አውጪዎችን መኖራቸውን ተናግረዋል። ለመገናኛ ብዙሃን አስተያየት የመስጠት ፍቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ የትግራይ የጸጥታ ኃይሎች አባል የውጭ ኩባንያዎች ኢዛና የማዕድን ልማት ከተባለ የአገር ውስጥ የማዕድን አውጪ ኩባንያ ጋር ከተባለ የአገር ውስጥ ማዕድን አውጭ ኩባንያ ጋር ነው የሚሰሩት ሲል ተናግረዋል።

የኢዛና ኩባንያ ኃላፊ አቶ ተስፋ ጽዮን ደስታ መጀመሪያ ላይ ለአሜሪካ ድምፅ የስልክ ጥሪና አጭር የጽሑፍ መልእክት ምላሽ አልሰጡም። ሆኖም የአሜሪካ ድምፅ ዘገባ ከተሰማ በኋላ ግን የማዕድን ኩባንያው የተዛባ ብሎ በጠራው ዘገባ አስተያየት እንዲሰጥ አልተጠየቅኩም ያለበትን መግለጫ አውጥተዋል ኢዛና

ከጦርነቱ በፊት ከውጭ ኩባንያዎች ጋር ይሰራ ነበር ያለው መግለጫ አክሎም በጸጥታና አለመረጋጋት የተነሳ ኩባንያዎቹ ከጦርነቱ በኋላ ወደ አካባቢው ተመልሰው አልመጡም ብለዋል። በሰሜን ምዕራብ ትግራይ አስገደ ወረዳ የልምዓት ቀበሌ የሚገኘው የወርቅ ፋብሪካ ከብክለት ከብክነትና

ከአካባቢው ውድመት የጸዳ ነው ሲል ኩባንያው አስታውቋል። ባለፈው ሳምንት መገባደጃ በሰጡት አስተያየት በክልሉ ባለፉት ሶስት ወራት ውስጥ 28 ኩንታል ወርቅ መመረቱና ለፌዴራል መንግስት መሸጡን የተናገሩት የትግራይ ጊዜያዊ ፕሬዚዳንት አቶ ጌታቸው ረዳ፣ ነገር ግን የክልሉ አስተዳደር ከሽያጩ ተጠቃሚ አልሆነም ብለዋል። የኢትዮጵያ ንግድ ባንክ እንዳስላሴ ቅርንጫፍ

ባለፈው ሶስት ወራት ውስጥ ማለትም ከሐምሌ 2016 ዓ ም እስከ ጥቅምት 2017 ዓ ም ባሉት ሶስት ወራት 17 ቢሊዮን ብር የሚያወጣ ወርቅ መግዛቱን ለመንግሥት ቅርበት ያለው ፋና ብሮድካስቲንግ ኮርፖሬሽን በጥቅምት 7 2017 ዓ ም የቅርንጫፉ ስራ አስኪያጅ አቶ ተኬኤ ግደይን ዋቢ አድርጎ ዘግበዋል እንዳስላሴ በሰሜን ምዕራብ ትግራይ የወርቅ ገበያ ማዕከል የሆነች ከተማ ናት

አቶ ጌዳይን ባንኩ ከባህላዊ ወርቅ አምራቾች የተለያዩ ግዢዎችን ፈጽሟል ብለዋል። የክልሉ አጠቃላይ የዘንድሮ በጀት 127 ቢሊዮን ብር መሆኑ ተመልክቷል። ጠቅላይ ሚኒስትር አብይ አሕመድ ባለፈው ሳምንት ኢትዮጵያ በዚህ ዓመት ከወርቅ ሽያጭ

እስከ ሁለት ቢሊዮን ዶላር የውጭ ምንዛሬ በማግኘት ታሪካዊ ምዕራፍ ላይ እንደምትደርስ ያላቸውን ተስፋ ገልጸው ነበር። ጠቅላይ ሚኒስትሩ ይህን አስተያየት የሰጡት ጋምቤላ ክልል ውስጥ አንድ የወርቅ ፍለጋና የማዕድን ማውጫ ፋብሪካ በተመረቀበት ወቅት ነው። የኢትዮጵያ መንግስት የዜና ወኪል እንደዘገበው አብይ በህገወጥ መንገድ የሚፈጸመው ማዕድን የማውጣት ስራና ውስን መዋዕለንዋይ የዘርፉን ዕድገት ለረጅም ጊዜ ሲያደናቅፍ መቆየቱን ጠቅሰው

የኢትዮጵያ የበለጸገ የማዕድን ክምችት ለሀገራዊ ልማት እንዲውል ጥሪ አድርገዋል። ይህም የክልሉ መሪ የሚጋሩት አስተያየት ሲሆን የክልሉ ጊዜያዊ አስተዳደር ፕሬዚዳንት ጌታቸው ረዳ ባለፈው ጥቅምት 10 2017 በውጭ ሀገራት ከሚኖሩ የክልሉ ተወላጆች ጋር

በዙም በተወያዩበት ወቅት በቅርቡ በኢትዮጵያ ንግድ ባንክ የተገዛው ወርቅ ስለሚውልበት ዓላማ ተጠይቀው ነበር። አቶ ጌታቸው የአገሩን ማንነት ይፋ ሳያደርጉ በዘገባዎች ከተገለጠው በላይ ሶስት አራት እጥፍ መጠን ያለው ወርቅ በህገወጥ መንገድ ከኢትዮጵያ ይወጣል ብለው እንደሚያምኑ ተናግረዋል። አክለውም በትግራይ የሆነ ያለውን ዓለም አቀፍ ወንጀል እየሆነ መጥቷል ብለዋል። ዘረፋ ዝግበት ዘረፋ ጥራት ታዲያው

በጣም አሳሳቢ ችግር ነው። ዝርፊያ ብቻ አይደለም። አዲያቦ አስገደ ብትሄዱ ተራሮች እየተናዱ ነው። ኬሚካል በመጠቀም ህዝብ ፍየሎቹንና በጎቹን እያጣ ነው። ኔትወርክ ያላቸው የሚታወቁ ወርቅ በመልቀም ሥራ ላይ በመሳተፍ ላይ ያሉ የራሳችን መዋቅሮች ከላይ እስከ ታች በመሳተፍ ላይ እያሉ አሉ። ትላልቅ ዕቃዎች ከውጭ አገር እያስገቡ በኮንትሮባንድ መሸጥ

ይህን ለመፍታት እየተንቀሳቅሰን ስንሞክርም እንቅፋቶቹ ብዙ ናቸው። አሁን ትልቅ ግብረ ኃይል አቋቁመን ሙሉ በሙሉ እንገባበታለን ብለን ወስነን ጀምረናል። ህዝቢ ጠንጽ ከህዝብ ንጽርጻር ላዕሊ ግን ኢንተርናሽናል ክራይም ህዝብ እያማረረ ነው። ከህዝቡ ማማረር በላይ ግን ዓለም አቀፍ ወንጀል ሆኗል። ኔትወርኩ ብዙ ነው። መምጫው የማይታወቅ ቻይና ብለው ስዊድን፣ ወዘተ በሁሉም ማዕዘኖች መሬት ሲቆፍሩ ነው የምታገኛቸው።

በኮንትሮባንድ ወደ ብዙ ቦታዎች እየሄደ የህልውናችን አደጋ እየሆነ በመጣበት ሁኔታ ላይ ነው የሚገኘው። ሰራዊታችን ይህን በማጣራት ሊሳተፍ ይገባል። ግብረ ኃይሉ ኃላፊነት በሚሰማቸው ሰዎች እንዲመራ ነው እያደረግን ያለ ነው። አልፎ አልፎ የሰራዊቱ አባላት በዚህ ህጋዊ ያልሆነ ተግባር እየተሳተፈዋሉ፣ ከሲቪል አስተዳደሩም የተሳተፈ አለ። በአጠቃላይ የሰራዊቱ አባሎች

ጀነራሎች እየተሳተፉበት ነው የሚባለው። ግን እንዲህ አይነት ስም የማጥፋት እንቅስቃሴ በመጨረሻ የሰራዊታችንን ንጽሕና የሚጎዳ ነው የሚሆነው። በብልሹ ስራ ውስጥ የተዘፈቀ ማንኛውም ሰው ግን ያለ ምሕረት መታገል አለብን። የአሜሪካ ድምፅ ከትግራይ መሬትና ማዕድን ቢሮ እና ከማዕድን ሚኒስቴር እንዲሁም ከኢትዮጵያ ብሔራዊ ባንክ አስተያየት ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም። ለአሜሪካ ሬዲዮ የተጠናቀረው ዘገባ

ገብረ ገብረ መድህን ከዋሽንግተን ዲሲ ገብረ ገብረ መድህንን ለምርመራ ዘገባው አመሰግናለሁ። ክብራትና ክብራን፣ የምሽቱ ስርጭታችን በዚሁ ተጠናቋል። ስርጭቱን ከስቱዲዮ ሲቆጣጠርን ያመሸው ኤልያስ አስማረ፣ የምሽቱ ዋና አዘጋጅ ጽዮን ግርማ፣ ሳስተናግዳቸው ያመሸው እንግዲ ወሌንን፣ ነገ ምሽት እስከምንገናኝ ሰላም